በፍስሃ ወበሰላም በፍስሃ ወበሰላም ወረደ ወልድ ወረደ ወልድ ወረደ ወልድ ወረደ ወልድ ወልድ ውስተምጥ ማቃት ወረደ ወልድ ወረደ ወልድ ወረደ ወልድ ወረደ ወልድ ወልድ ወልድ ውስተ ምጥማቃት